ራሳቸውን መግለጽ የማይችሉ ልጆች አይናፋር ናቸው ማለት አንችልም። እንደውም የማህበረሰቡን በጎ ጎንም ሆነ ደካማ ጎን መመልከት የሚችሉ ንቁ ሰዎች ናቸው። ነገር ግን በአብዛኛው ለብቻቸው መሆን የሚያስደስታቸው ጸጥ ያለ ስራን የሚመርጡ፣ ወይንም ከአንድ ጓደኛ ጋር ብቻ መሆን የሚመቻቸው ናቸው። ሱዛን ኬን እንደምትለው በዚህ ጊዜ ነው ሀይላቸው የሚበረታው። እንደነዚህ አይነት ልጆች የሰዎች ንግግር የበዛበት ቦታ ወይም የሰዎች ንግግር መሃል ለረዥም ጊዜ መቆየት አይችሉም ብቸኝነት የሚወዱ ሰዎችን ግርግር ካለበት ድግስ መሀል ብንተዋቸው ምናልባትም ከሁለት ሰዓት በኋላ ያሉበት ቦታ ሰልችቷቸው ለብቻቸው በቤታቸው በነፃነት የሚመቻቸውን ልብስ ለብሰው እንደፈለጋቸው መሆንን ሲመኙ እናገኛቸዋለን። በቀላሉ መግባባት የሚችሉ የሚችሉና የሰዎች ግርግር የማይረብሻቸው ሰዎች ጫጫታ በበዛበት ቦታ እንደውም ከሌላ ቀን በሞቀ ሁኔታ ቀኑን ሲያስተናግዱት እናያለን። እኚዎቹ የግርግሩ ሰዓት እንዲራዘምላቸው ከፍተኛ ፍላጎትም አላቸው። የሰው ልጅ የሰውነት እንቅስቃሴ ከአእምሮ ጋር ምን ያህል የተያያዘ እንደሆነ ከዚህ መገንዘብ እንችላለን። በሀገራችን ካለመናገር መናገር ተጃዝማችነት ይቀራል እንደሚለው በሰዎች ፊት ራሳቸውን ከመጠን በላይ መግለጽ የሚችሉትን ከማይችሉት ጋር በማወዳደር የሚችሉት በህይወታቸው የተሳካላቸው ናቸው ብሎ መደምደም ይከብዳል። introverts contributing to this culture in all kinds of ways. You know, people like Bill Gates and J.K. Rowling and Dr. Seuss, you know, any number of people you could name በዙሪያ ያሉትን ስትመለከት ስለ ስራቸው የማያወሩ ነገር ግን በማህበረሰብ ውስጥ ከፍተኛ እንቅስቃሴን የሚያደርጉ ናቸው። እንደ ምሳሌ ብንወስድ ከዓለማችን ቁንጮ ሀብታሞች መካከል ቢል ጌትስ፣ የታዋቂው የሄሪ ፖተር ፊልምና መጽሐፍ ደራሲ ብሪታናዊቷ ጄኬ ሮሊንግ፣ እንዲሁም አሜሪካዊው የህፃናት መጽሐፍ ደራሲ ዶክተር ሱስ ለዓለማችን ትልቅ ሚናን እየተጫወቱ ካሉ ሰዎች መካከል ከብዙዎቹ ጥቂቶቹ ናቸው። ስለ ስራቸው ብዙ መናገር የማይችሉ ነገር ግን በየሙያቸው ከራሳቸው አልፈው ለሌሎች የደረሱ ግለሰቦች በርካታ ናቸው። እኚህን ሰዎች በማየትና እንደ ሞዴል በማስቀመጥ እንደነሱ ራስን መግለጽ አለመቻል ከስኬት አያግድም ማለት አንችልም። ዘመኑ ራስን በመግለጽ ላይ የተመሰረተ በመሆኑ በተለይም ህጻናትና አዳጊ ወጣቶች ራሳቸውን እንዴት መግለጽ እንዳለባቸው መንገዱን ልናሳያቸው ይገባል። እንደ ኬን አገላለጽ ራሳቸውን ለሌሎች በመግለጽ ረገድ አሜሪካውያን ከሌሎች ሀገር ሰዎች የተሻሉ ናቸው። ራስን መግለጽ አለመቻል ምክንያቱም ምን እንደሆነ ለማረጋገጥ ኬን በመቶዎች የሚቆጠሩ አዳጊ ወጣቶችን ወላጆችንና አስተማሪዎችን አነጋግራ ነበር። የተረዳችው ነገር ቢኖር ራስን ያለ መግለጽ የብቃት ማነስ መገለጫ እንዳልሆነ ነው። በተለይም በአስተዳደራዊ ስራ ላይ እኒህ ሰዎች ቢሰማሩ ስኬታማ እንደሆኑ ልታረጋግጥ ትችላለች። ኬን በመጻፏ ለወላጆችና ለአስተማሪዎች ግልጽ የሆነላቸው ዘንድ ራስን ያለ መግለጽና ከሰዎች ጋር ብዙ የመግባባት ብቃታቸው ከደጅ ይልቅ ቤት ለመሆን ፍላጎት እንዳላቸውና በአጠቃላይ ስሜታቸው እንዳይጎዳ እንዴት መጠንቀቅ እንደሚገባ ለመግለጽ ሞክራለች ለብቻቸው መሆን በሚፈልጉበት ሰዓት ጊዜ መስጠት እንደሚያስፈልግም አበክራ ተናግራለች They don't want to be learning calculus in a group. They want putting their heads down and thinking a problem through. ራሳቸውን ወደ መሬት አቀርቅረው መፍታት ያለባቸውን ውስብስብ ነገር ደጋግመው ያስባሉ። ራስን መግለጽ ከማይችሉት ከሚችሉት ጋር አብረው መጓዝ ይችሉ ዘንድ አስተማሪዎች ታላቅ ጥንቃቄ ቢያደርጉ የተሻለ ይሆናል። ማን ምን አይነት ተሳትፎ ቢያደርግ የተሻለ ስኬታማ ይሆናል የሚለውን ለይተው ማወቅ አለባቸው። ከን እንዳለችው አስተማሪዎች ለእያንዳንዱ ተማሪ የመናገር እድልን በመስጠት በሰዎች መካከል መናገር እንዲችሉ ቀስ በቀስ ማስተማር ይቻላል። የማሰቢያ ጊዜን ለተማሪዎች መስጠት በተለይም ራሳቸውን መግለጽ ለማይችሉት በጣም አስፈላጊ ነው። ከመናገራቸው በፊት ደጋግመው ማሰቡን ይሻሉና ሱዛን ኬን ኳይት ፓወር ዘ ሴክሬት ስትሬንግስ ኦፍ ኢንትሮቨርትስ ከሚለው መጽሐፏ እንዲረዱላት የምትፈልገው ራስን መግለጽ አለመቻል በአንድ ጀንበር መለወጥ የማይቻል ነገር ቢሆንም በጊዜ ሂደት የተሻለ ስለ ራሳቸው ግልጽ እንዲሆኑ ማድረግ ይቻላል።